The Voice of America. በደቡብ ክልል የተከሰቱ ባለፉት አስር ዓመታት ያልታዩ የተፈጥሮ አደጋዎች በአስር ሺዎች የሚቆጠሩ ሰዎችን ለጉዳት ማጋለጣቸውን የክልሉ የአደጋ ስጋት ሥራ አመራር ኮሚሽን አስታውቀዋል። ባለፈው አንድ ወር ብቻ ከ28 ሺህ በላይ ሰው በጎርፍና በናዳ አደጋዎች የተፈናቀለ ሲሆን ብዙ ሰው መሞቱንም ኮሚሽኑ ገልጿል። በቅርቡ በደቡብ ኦሞ አሰነች ወረዳ ውስጥ የተፈናቀሉትን የመደገፍ ሥራ እየተከናወነ መሆኑም ተነግሯል። በተፈጥሮ አደጋዎቹ ጉዳት ለደረሰባቸው ሰብአዊ ድጋፍ ለማድረግና መልሶ ለማቋቋም የሚደረገውን ጥረት የኮቪድ-19 ወረርሽኝ ፈታኝ ማድረጉንም ኮሚሽነሩ አቶ ጋንታ ጋሮማ ለአሜሪካ ድምፅ ተናግረዋል። እንዲያም ሆኖ ዘላቂ መፍትሔ ለማስገኘት በጥናት የተደገፈ ተግባር በመከናወን ላይ መሆኑንም ጠቁመዋል። ሪፖርተራችን ዮናታን ዘብዲዮስ ከሐዋሳ ዝርዝሩን ይዘዋል። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋሩማ ዛሬ ለቪኦኤ እንደተናገሩት የደቡብ ክልል አብዛኛው አካባቢዎች የተፈጥሮ አደጋ የተጋፈጡ ናቸው። ለዚህ ምክንያቱ ደግሞ ከበጋ እስከ ክረምት የጣለው ዘለግ ያለ ከፍተኛ የዝናብ መጠን ነው ተብሏል። ትልቁ በክረምቱ ወራት ከሌላው ወቅት ከፍ ያለ ወይም ደግሞ ከመደበኛ በላይ ዝናብ ይኖራል የሚል ትንበያ ስለነበረ የክልሉ መንግስት የተፈጥሮ አደጋ ሊኖር ይችላል ብለን ያሰብናቸው ከናዳ ጎርፍ በስፋት እንዳይከሰት ማድረግ የሚያስችል ስራ መሰራት አለበት ተብሎ ነው የታቀደው። በዚህም በጎርፍ ሊጠቁ የሚችሉ ቦታዎች ተለይተዋል። በወጋው ወቅት በናዳ ሊጠቁ የሚችሉ ቦታዎች ተለይተዋል። እነዚህ ቦታዎች ላይ ያለው ሰው ክረምቱ ሲገባ ጥንቃቄ መውሰድ እንዲችል ቅድሚያ ማስጠንቂያ ስራዎች ናቸው የተሰሩ። ከቅድሚያ ማስጠንቂያ ስራዎች በተጨማሪ በተለይ ጎርፍ በስፋት የሚያጠቃባቸው አካባቢዎች ላይ ማዕከላዊ ዞኖች ወይም ደግሞ ስንት ሸለቆ ወረዳዎች ላይ ጎርፍን መከላከል የሚያስችሉ ጎርፍ መከላከያ ዳይኮች፣ መሽነሮች ተሰማርተው በስፋት እንዲሰሩ ነው የተደረገው። በክልሉ በጎርፍና በናዳ ሊጎዱ የሚችሉ ሀያ ወረዳዎች የተለዩ ሲሆን ከሐምሌ ወር ጀምሮ የጣሌ ባለው ዝናብ ከአስር በላይ ወረዳዎች በጎርፍ መጥለቅለቃቸውን ኮሚሽነሩ ተናግሯል። ደጋማ አካባቢ የሚኖሩ ሰዎችን ሌላ ቦታ የማስፈር ስራ እንደተሰራ የገለጡት አቶ ጋንታ ሲልጤ ዞን፣ ጉራጌ፣ ሀዲያ፣ ጋሞ፣ ወላይታ፣ ጎፋና ደቡብ ኦሞ ዞኖች በጎርፍ የተጎዱ ሲሆን ጋሞ ዞን፣ ጎፋ፣ ከፋ ዞኖችና የኮንታ ልዩ ወረዳ ደግሞ የናዳ አደጋ ገፈት ቀምሰዋል ብሏል። እነዚህ አካባቢዎች ላይ አስቀድመን በሰጠነው ቅድሚያ ማስጠንቀቂያ የወጡ ሰዎች ድጋፍ እየተደረገ ለጉዳት ተጋላጭነት የተረፉበት ሁኔታ አለ። ነገር ግን አደጋው እየተቃረበ ሲሄድ በርካታ ሰዎች እንዲወጡ ተደርጓል። በዚህም ሂደት እስካሁን ባለው ከ28503 በላይ ሰዎች ናቸው በዚ በጎርፍ ና በናዳ ምክንያት ከቀያቸው የወጡት። በስጋትም በጉዳትም ከተፈናቀሉ 28 ሺህ በላይ ዜጎች ውስጥ 15ቶቹ በደቡብ ኦሞ ዞን ዳስነች ወረዳ የሚገኙ አርብቶ አደሮች ሲሆኑ 9 ሺህ የስልጤ ዞን ነዋሪዎችም በጎርፍ አደጋ ከቤትና ቀያቸው ተፈናቅሏልም ብለዋል። ናቀሉ ዜጎች የተደረገ ስላለው ድጋፍና አቅርቦትም አቶ ጋንታ የተናገሩት አለም እያንዳንዱ ሰው የሚደረግለት ድጋፍ ስታንዳርድ አለው። በወር ማግኘት ሊሰጠው የሚገባው ሊቀርብለት የሚገባው ምግብ እየቀረበ ነው። ለአንድ ሰው 15 ኪሎ ግራም፣ 1.5 ኪሎ ግራም ዘይት፣ 0.435 ሊትር አልሚ ምግብ ጥራጥሬ እና ሌሎች ማቴሪያሎች መድረስ ያለባቸው በስታንዳርዱ የተቀመጡ እንዲደርሱ እያደረግን ያለ ነው። በክልልም በፌዴራልም በክረምቱ ሊከሰት ይችላል የምንለውን ጎርፍ ለመከላከል የሚበቃ አቅም ፈጥሮ ስላለ በዚህ ሂደት ሪሶርስ የማቅረቡ ችግር አላጋጠመንም። በተፈጥሮ አደጋ ጉዳት ለደረሰባቸው ዜጎች ሰብአዊ ድጋፍ ለማድረግና መልሶ ለማቋቋም የሚደረገውን ጥረት የኮሮና ቫይረስ ወረርሽኝ ፈታኝ እንዳደረገባቸውም ተናግሯል። እንግዲህ ዋናው አሁን እየሰራን ያለነው ኮሮና ቫይረስ ጋር የተያያዙ ስራዎችን ነው እየሰራን ያለነው። ስለዚህ ኮሮና ቫይረስ አጠቃላይ ኢንፍሉዌንስ ድርሻ አለው ትልቅ ድርሻ ምክንያቱም ህብረተሰቡ አሁን የሚወጣው አንድ ላይ ኑሮውን መቀጠል ወይም ደግሞ መጠለያዎች ውስጥ እንዴት መቆየት አለበት የሚለውን ነገር ኮሮና መከላከል በሚያስችል መልኩ ህይወቱን መቀጠል እንዲችል የማድረግ ስራ መሰራት የግድ ነው። እንደሌላው ጊዜ አንድ ኤሪያ ላይ ብዙ ሰዎችን ማኖር ወይም ደግሞ ድቀታቸውን ጠብቀው የሚኖሩበት ሁኔታ መፍጠር የግድ ነው። ኮሮና ትልቅ ኢንፍሉዌንስ አለው። ይሁን እንጂ ኮሚሽኑ ዘላቂ መፍትሄ ለማምጣት በጥናት የተደገፈ ተግባር በማከናወን ላይ እንደሚገኝም ተናግሯል። ሰዎች ባሉበት አካባቢ ሴፍ ወደሆነ ቦታ ሽፍት አድርገው በሴክሰጋ ገኖችን ህይወታቸውን የሚቀጥሉበት ቦታ ቅያሬ የማድረግ ስራ ከዚህ በፊት ጀምረን በርካታ ወረዳዎች ላይ ሰርተናል፣ ውጤትም አምጥቷል እና በዛ መልኩ ነው። ከዛ ባለፈ ሰፊ ኤሪያ በሚሸፍን ልክ አደጋ ላይ ያሉባት ኤሪያ ላይ ያለውን ሰው ለይተን ሪላቲቭሊ የተሻለ ወደሚባል ቦታ አዛውረን የማስፈር ስራ ለመስራት ስራዎች እየተሰሩ ነው ያሉት። ይህም በርካታ ዞኖች ላይ ታቅደው ወደ ተግባር የተገባበት ነው። በተለይ ከናዳ ጋር ተያይዞ ጋሞ ዞን ላይ፣ ጎፋ ዞን ላይ፣ ወላይታ ዞን ላይ፣ ኮንታ ልዩ ወረዳ ላይ፣ ዳውሮ ዞን ላይ ታቅደው በዚህ ዓመት የምንሰራቸው ስራዎች እየጀመርን ያለንበት ሁኔታ አለ። ይሄ ከናዳ ጋር ተያይዞ ነው። ጎርፍ ጋር የተያዘ ጥናትን ማዕከል ያደረገ ስራ የመስራትና እነዚህ ማዕከል አድርገን ዘላቂ የሆነ ሶሉሽን የምንፈልግበት እውነታ አልቶአደር አካባቢ ለመስራት ወደ ተግባር እየተገባ ያለበት ሁኔታ አለ። በዚህ ዓመት በተለይ እነዚህ ጎርፍ አካባቢዎች ላይ ወደ መቶ ሚሊዮን የሚፈጅ ገንዘብ ሊያስወጣ የሚችል ዳይቶች እና ዳይቨርሽኖች መስራት እንዲቻል በባለሙያ ተጠንቶ አሁን መንቀሳቀስ ጭቃው ስለማያንቀሳቀስ ልክ ጠፈፍ ወደዛ ስራ ለመግባት በዳሰነች ወረዳ በጎርፍ የተወሰዱትን ጨምሮ በደቡብ ክልል በክረምት ወራት ብቻ በተከሰተ የተፈጥሮ አደጋ 15 የሚደርሱ ሰዎች መሞታቸውም ተዘግቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም